صفاء في لا لا فنان በቀዳሚው ቃለመልሳችን ቤተልሔም ጥበቡ ከትውልድ ከተማዋ ጅግጅጋ ለትምህርት ወደ ኢንዶኔዥያ መታ እንደምን ላስከፊው የናሩ ጥገኝነት ጠያቂዎች ማዕከል ህይወቷ እንደተዳረገ አውግታናለች። በቀጣይነት የምታነሳው እንደምን ከናሩ ወደ ብሪስበን ለመምጣት እንደበቃች ነው። እኔ ብቻ ነኝ ብሪስበን የመጣሁት። በእርግጥ በሕክምና ነው የመጣሁት። እንዳልኩ የዛ የናሩን ጭንቀትም ይሁን የብቸኝነትም ምክንያት መሰለኝ እንደዚህ ወደ በሽታ የጣለን ብዬ ነው የማስበው። ከዛ እንደመጣው እንደገና ዲቴንሽን፣ ብሪስበን ኢሚግሬሽን ዲቴንሽን ሁለት አመት ተቀምጫ አለው። በዛ ሁለት አመት ውስጥ ሆስፒታልም እየገባው ከሆስፒታልም እየመጣው እንደገና ዲቴንሽን አውትና ኤን ነበርኩ። ወደ ሆስፒታሉ ለምን ብትል ናሩ ላይ ያየሁት ነገሮች ራሳቸውን ያቃጠሉ ሰዎች ነበሩ። እዛ ኢራኖች አለ አንድ ጎረቤቴ ራሱን ያቃጠለ የእሱም ትንሽ ማየትም ትንሽ ጎድቶኝ ነበር። አንድ አብራኝ የምትኖር ራሱ ማሌም ሩሜቴ እንደዛው ራሷን አቃጥላለች። እግዚአብሔር ይመስገን ተርፋለች። የእሷም ነገርም አንዳንድ ነገሮች ያስጨንቁኝ ነበረ። እኔ ከሞትኩ እህትና ወንድሞቼን አደራ ምናምን ትለኝ ነበር ያ ያ ነገር በቃ ሆስፒታሉ ስለተወሰነ ለአንድ ስድስት ወር ተቀምጫለሁ። ወደ ሳይካትሪስት እያየው የግልና የመንግስትም ሆስፒታል እየገባው እየወጣው ነበር። ለሁለት አመት ፕርስበንድትር ተቀምጫለሁ። የመጣሽ በአእምሮ ሕመም ምክንያት ሳቢያ ነው በአእምሮ ህክም ምክንያት ሲያብያ ነው። እና ደም ግፊት ተገኘብሽ፣ ስኳር ተገኘብሽ ነው ያሉት። ያ ከጭንቀት የመጣ መሰለኝ። ለምን ቤተሰቦቻችን እኔ ምንም አሞኛ ያቅም ከዛ በፊት ቤተሰቦችሽ ጋር ትገናኝ ነበር ናሮ ሆነሽ በአስር ቀን አስር ደቂቃ ነው ያለችኝ እና ቤተሰቤ እናቴ ሁሌ ስደውል ታናናሽ ወንድሞች እህቶች ስላሉኝ አራት ቢዚ ነች። አንዳንዴ ላታነሳውም ሰዓቱ ደግሞ አይገናኝም ነበር ሌሊት ነው በእነሱ እና አላገኛቸውም በቃ። በማገኛቸው በሶስት ወር አንዴ ወይ በአምስት ወር አንዴ ስልክ ም እጃችን ላይ ስላልነበር የማገኘው ጊዜ ጥቂቶች ቀናቶች ነበሩ። ብዙም የሚያገኛቸው ጊዜ የለም። እዚያ ያለሽበትን ሁኔታ ስት ነግሪ ለቤተሰብ ቤተሰብ ምን ይሉ ነበር? እንዴት ነበር ያበረታቱሽ ያጽናኖሽ የነበረው? መጀመሪያ ጊዜ አልነገርኳቸውም። ለምን ብትል እኔ አበሻ ብቻ ስለነበርኩ እዛ የት እንዳለው ራሱ አላውቅም ነበር። ለስድስት ወር አውስትራሊያ ውስጥ ነኝ ወይስ ደሴት ውስጥ ነኝ? ትንሽ ግራ ስለተጋባው ለአንድ አመት ምንም ነገር ማውራት አልቻልኩም። ትንሽ ድንጋጤው ነበር። እነሱንም አስደነግጣለሁ ብዬ ነበር። እንዳልኩ ሩሜቴ ራሷን ካቃጠለች በኋላ መናገር ጀመርኩ። ድንገት እንኳን አንድ ነገር ብሆን ማወቅ አለባቸው ቤተሰብ ብዬ ስነግራቸው ትንሽ ደንግጠው ነበር። ተመለሽ ብለውኝ ነበር ለመመለስ ራሱ መሞክሬ የነበረ ወደ ኢትዮጵያ ግን አይኦ የሚባለው ትስደተኝነትሽ የት ስለሆነ አንመልስሽም ወደ ኢትዮጵያ ያሉኝ። እዛ ያለሽ ከሱማሌዎቹ በአንሶላቸው ወደ ፎጣ ሲቀይረው አንቺ ወደ ምን ቀየርሽ? ወደ ቀሚስ ወይስ ወደ ቀሚስ ነው የምንቀይረው። ቀሚስ ሰፋ ነበር። ጉርዶቹ ሰፋ ነበረ። ድሮ ትምህርት ቤት ኢትዮጵያ እያለን እጅ ስራ ጎበዝ ነበርኩኝ። እግዚአብሔር ይመስገን የተለያዩ ነገሮች ሰራ ነበረ። በቃ ቀሚስ፣ ጉርዶች፣ ሱሪ መስራት እንኳን ይከብዳል። ቀሚሶችና ቲሸርቶች እሰራ ነበር። ያንን ትለብሸዋለች ከዛ በኋላ ያንን እየለበስን በየቀኑ ማጠብ አለብን እንዳልኩ፣ ከአርባ በላይ ስለሆነ ሙቀቱ ቀን በቀን ማጠብ አለብን። እሱን ለአንድ ስድስት ወር እንደዛ ተጠቅመናል። ለምን መርከብ አይገባም ነበሩ? ማዕበል ስለነበረ ወቅቱ መርከቡ ከአውስትራሊያ ወደ ናሮ አይገባም ነበር። ከዛ በኋላ ነው ልብስ ያገኘ ነው። ብሪስበን መጨረሻ ሁለት አመት ከቆየች በኋላ እንዴት ልትወጪ ቻልሽ? እንዴት የአውስትራሊያ ነዋሪ ፍቃድ አገኘሽ? እግዚአብሔር ይመስገን፣ ከሁለት አመት በኋላ ራሴን ወሰንኩኝ። ሳስበው የቤተሰብ ታላቅ ነኝ፣ ታናናሽ ወንድሞችና እህቶች አሉኝ ብዬ ምን ጀመርኩ? ወደ ስፖርቱ ገባው፣ ወደ መጽሐፍ ቅዱስን ማንበብ ጀመርኩ። አንዳንድ ነገሮችም ኦንላይን ትምህርት መማር ጀመርኩ፣ እዛው ዲቴንሽን እያለው። ለምን ብትል ሰውነቴ ነው እንጂ የታሰረው አእምሮ ያልታሰረም ነበር በወቅቱ ሲጋራ እዛ ይሰጣቸው ነበረ። ሰዎች ሾፒንግ ነበራቸው። እኔ ሾፒንግ አልሄድም። ሲጋራ እየገዛው ለሰዎች እሰጣቸው ነበር። ና እነዛ ሰዎች ብር ሲሰጡኝ ትምህርት ቤቱን እከፍልበት ነበር፣ ኦንላይን ትምህርት ቤት። እዛው ኮምፒውተር ስለነበረ ለምን አልማርም አልኩ። አንዳንድ ኮርሶች ወሰድኩ። ከሴኩሪቲዎች ጋርም ቁጭ እያልኩኝ የተወሰነ እንግሊዝኛ ቀን በቀን አስር ቃላቶች የአውስትራሊያ አክሰንት ትንሽ ከሌላው ቢለይም ከነሱ መማር ጀመርኩኝ። ና ያቺ የመጨረሻ ስድስት ወር ላይ በቃ መቆም አለብኝ አልኩት። መሞት የለብኝም እስከ መቼ የሚለው ነገር ከዛን መቋቋሜን ሲያዩ ራሴን እንደቻልኩ እንዳወቁ አስረዳዋቸው እኔ እናርግቻለሁ መውጣት ይችላሉ አልኳቸው። ሁለት ሺ አስራ ሰባት ላይ ነጻነቴን አገኘው እግዚአብሔር ይመስገን ለመኖር ወሰንኩ ስቲ ከዚያ በፊት አእምሮች ውስጥ የመጣ ሀሳብ ነበር በህይወት ላለመኖር እንዳልኩ ፊት ለፊቴ ነው ሰው ሲቃጠል አይቻል አቅም አገር ቤት ወይም ሰው ሲሞት ሁለት ደግሞ አብራኝ የምትኖረዋ ልጅ ራሷንም ስታቃጥል ያ ነገር ትንሾች በቃ ጎርተውኝ ነበር እኔ በቃ ህይወት እንደዚህ ነው እንዴ እስከ ማለት የምኖርም አልመሰለኝም በእርግጥ ክርስቲያን ነኝ፣ ተስፋ አልቆርጥም፣ ግን በቃ እምኖር አልመሰለኝም። የተወሰነ ሰዓት ላይ መጨረሻ ላይ ነው፣ በቃ ሳስበው ሀገር አለ፣ የቤተሰብ ኃላፊነት አለ፣ ህልምም አለ፣ እዚህ ጋር እስከ መቼ የሚለው ነገር፣ እውነታውም አንድ ቀን መውጣት አለበት። ለምን ሰው ከውጭ የሚሰማው ስለ አውስትራሊያ አለ፣ ጥሩ ነው፣ ጥሩ ሀገር ነው። በእርግጥ ግን ጀልባ ለመጣው ሰው ላይ ምናህል? አፌክት እንዳደረጋቸውም አንድ ቀን ማውራት አለብኝ የሚለው ነገርም ውስጥ ይመጣብኝ። ከዛ በፊት እኔ ምኖር አልመሰለኝም። ከዛ እስከ ተለቀቅሽ በኋላ በ2017 አዲሱን ህይወትሽን አውስትራሊያ ውስጥ እንዴት ጀመርሽ? ከብሪስበንስ አሁን ያለሽው ሜልበርን ነው። እንዴት ወደዚህ ልምጭ ይቻልሽ? እንደተለቀቅኩኝ የመጀመሪያ ቀን ለታ ፈርቼ ነበር። ሜጃ የት ሄዳለሁ የሚለው ነገር ውስጥ የገባ ስለዚህ ቤተሰብ የለኝ፣ የምማቀውም ሰውም የለኝ። ሂጂ ሲሉኝ የመጀመሪያ ጊዜ ድንግጥ ነው ያልኩት። በቃ ወዴት ነው የሚሄደው? እግዚአብሔር ይመስገን አኮሞዴሽን አዘጋጁልኝ። እንደገና ህይወት እንደ አዲስ መጀመር ጀመርኩ። ለምን ቲቪ መክፈትም ጠፋብኝ፣ ሞባይል መንካቱም ጠፋብኝ። ለአራት አመት ፈለግኩትን ልብስ ለብሼም አላቅም፣ ምግብም ሰርቼ አላቅም። ቢለዋ ባየ ቁጥር ራሱ መደንገጥ። ለምን እየተሰራ ምግብ ነበር እዛ ምንበላው ሁሉ ነገሮች እንደ አዲስ መያዝ ስጀምር ትንሽ የተደናገረ የነበረ እንባ እያነቀኝም፣ በቃ መቋቋም አለብኝ፣ መማር አለብኝ ብዬ መኪናውንም መልመድ ጽዳትም፣ ለምን አይሆንም፣ የሰው ቤት እያጸዳውም መኖር አለብኝ ብዬ በረታው። በእርግጥ በጣም ይከብድ ነበር፣ ካልቸሩን አዳፕት ማረግ፣ መንገዱን የሚያሳይ ሰው አለመኖሩ ትንሽ ትንሽ ቸግሮኝ ነበር ግን እግዚአብሔር የተመሰገነ ይሁን። ውስጤ ጥንካሬ አለ፣ የትምህርትም ፍላጎትም አለኝ። ቤዙም ስለነበረኝ በቃ ተማሙቼ አንዳንድ ነገሮች ተማርኩኝ። ሁሉ ነገር እንደ ተማርኩ የመጨረሻ ላይ የሆነ ኤስአርሲ የሚባል ፕሮግራም ጠርተውኝ ለምን ትሬኒንግ አንሰጥሽም ሁማን ራይት አክቲቪስት እንድትሆኝ አድቮኬሲ እንድትሰሪ ሲሉኝ እሺ ያልኳቸው ትሬኒንግ ሰጡኝ ለአንድ ስድስት ወር። በእርግጥ የመጀመሪያ ጊዜ ከብዶኝ ነበር። አወራሩም እንደገና ስለ ታሪኬን ባወራው ቁጥር ባይተናነቀኝ ነበር። የማይቻል ነገር የለም። እሱን እንደ ተመረኩኝ፣ ብርስበን ላይ ብዙም መልቲካልቸራል አይደለም እንደ ሜልቦን። ለምን የአገር ሰውም እዚህ ሜልቦኖች አሉ፣ ቤተ ክርስቲያኑም እዚህ አለ፣ የምትፈልገውን ምግብም እዚህ አለ፣ የአበሻ ምግብም አለ። ለምን ለአራት አመት ራሱ እንጀራም ቀምሼ ማላቅ አማርኛ ራሱ ማውራቱ ናፍቆኝ ስለነበር ወደ ሜልቦን መጓዝ አለብኝ፣ በቃ አልኩኝ። ሜልቦን እንደመጣው እንደገና ደግሞ ማንም እዚህ አላቅም፣ በራሴው ነገሮችን በቃ ሁሉ ነገር መልመድ አለብኝ፣ መጠንከር አለብኝ አልኩ። እንደገና ሜትሮ ትሬን ስቴሽን ስራ አመለከትኩኝ። ትምህርት እንደገና እነሱ አስተማሩኝ። እግዚአብሔር ተመሰገነ ይሁን። ትሬኒንጉን ጨረስኩ። እንደተመረቅኩ ወደ ስራ ዓለም ገባው በስራ ዓለም እየሰራው ግን ከጎን መስራት ያለብኝ አንድ ህልም ነበር። ለምን አብራኝ የምትኖረዋ ልጅ ሰባ አምስት ፐርሰንት የተቃጠለች ነች። የተቃጠለችው በዚሁ ሲስተም ነበር በጀልባ ለገቡት የወጣው ሲስተም በሚያስጠላ ሲስተም ስለሆነ ህይወቷን ያጣችው ድምጽ መሆን አለብኝ ለነሱ የሚለው ነገር ውስጤ ነበር። ስራዬን እየሰራው በጎን በትርፍ ሰዓቴ የሰብአዊነት ተሟጋች ለነሱ መቆም አለብኝ አልኩኝ። እሱን ባለኝ ጊዜ በተቻለኝ መጠን ታገልኩ። ለምን እኛ ያጣነው ነገሮች ሌላው ላይ እንዲደገም ስላልፈለግን በትርፍ ሰዓት አድቮኬት ማድረግ ጀመርኩ። እግዚአብሔር ይመስገን ወደ ካምባራም እየሄድኩኝ ይሄ ህግ መቀየር አለበት ለምን እኔ አራት አመት ነው ያጣሁት። በአራት አመቱ ጊዜው ብቻ አይደለም ጤናም ነው ያጣ ነው ሰውም ነው ያጣ ነው ጓደኞቻችን ነው ያጣ ነው። ራሳቸውን ያጠፉ ብዙ አሉ። ራሳቸውን ያቃጠሉም አሉ። እስከ ዛሬ ድረስ ውስጣቸው ያልተስተካከሉ በመድኃኒት ህይወታቸውን የሚመሩ እስካሁን አሉ። ጓደኛዬም አለች እዚህ። ራሷ እንኳ ምግብ መስራት አትችልም። ካምበራ አንድ ሶስት አራት ሄጄ ስብሰባ ረኩ ይሄ ነገር መሆን አልነበረበትም። እሺ ያሉ እግዚአብሔር ይመስገን አሁን ለሁሉም ቻንስ ሰጧቸው። ወይ አሜሪካን፣ ወይ ካናዳ፣ ወይ ኒውዚላንድ የፈለጉበት ቦታ እንዲኖሩ ተደረገ። እና ሜልቦርን የመጣሁበት ምክንያት ማልቲካልቸራል ስለሆነ ነው። ህልሜም እዚህ ስላለ ነው። ለምን ስደተኛው እዚህ ይበዛል፣ ተመሳሳይ እኔ ተመሳሳይ ሰዎችም እዚህ ያሉ የመብት ሀገርም ነው። ብዙ አፖርቹኒቲም የሚገኝበት ነው። በተለይ ለአዲስ ለመጣ ሰው ለኢትዮጵያኖችም ሆኑ ከአፍሪካ ለመጡ ሰዎች ብዙ ኦፖርቱኒቲ ይገኛል። ሰዓት እዚህ ሁሉን ነገር መጠቀም እንችላለን። ራሳችንን ማግኘት እንችላለን። ሌሎቹንም መርዳት እንችላለን። ቤተሰቦቻችንን መርዳት እንችላለን። ከሰራን፣ ከተማርን፣ ጊዜውን በአግባብ ከተጠቀምን ህይወት ይቀየራል። አሁን ሜትሮ ላይ የምትሰሪው በምንም ዘርፍ ነው? ትኬት ኢንስፔክተር ነኝ። አንዳንዴ ክሩ ሊደር አክት አረጋለሁ። እግዚአብሔር ይመስገን አክቲቪስቲም አረጋለሁ። ሜትሮ ትሬን ስቴሽን የስደተኞች ቀን ማውራት ካለብኝ እኔ አውራለሁ። የሴቶች ቀን ካለ እኔው ተነስቼ ፕሮግራም አዘጋጃለሁ። ስራውን ብቻ አይደለም፣ አንዳንድ ስብሰባ ከተባለ ራሱ ተሳታፊ ነኝ፣ ቅድሚያ ተሳታፊ ነኝ። ሶስት ዓመቴ ነው፣ በእርግጥ ስራውን እንደጀመርኩ። ግን አስር ዓመት እንደቆየ ሰራተኛ ነው የምሰራው። ከዚህ በኋላ ሳሆን ህይወትሽን ተለውጠዋል። በመለወጥ ላይ ነው ያለው ገና ረጅም ጊዜ ያለሽ ወጣት ነሽ። ወደፊት ህይወትሽንስ አውስትራሊያ ውስጥ በምን መልክ ነው የምታየው? ቅድም ህልም አለኝ ስቲ ምን አይነት ህልምና ያለሽ በአውስትራሊያ ኑሮሽ? ብዙ ህልም አለኝ በእርግጥ ብዙ መስራት እፈልጋለሁ። ብዙ መማር እፈልጋለሁ። እንዳልኩ አድቮኬት አረጋለሁ። የመብት ተሟጋች መሆን እፈልጋለሁ። ለወደፊት እንኳን እግዚአብሔር ብሎ ለምን ወደ ፓርላመንት ውስጥም ለመግባት አስባለሁ። ለምን እኛ ከአፍሪካኖች የመጡ ሰው ወደዛ ለምድ ነው ማንገባው? ራሴን እጠይቃለሁ። በቃ ከኤዥያ የመጡት እዛ ፓርላማ ውስጥ ይሰራሉ፣ እኛም ለምን አንሰራም? ግን እዚህ ጋር ስራ መስራት አለብኝ፣ ቤተሰብ መርዳት አለብኝ። የጎደሉ ቀዳዳዎች እየሞላው እሱ ነገሮች ሁላ ከተስተካከሉ እግዚአብሔር ካለ ወደዛ ለመግባት ህልሙ አለኝ። መልካም። የቤተልሔም ጥበቡ የወደፊት ህልምሽ እውን እንዲሆን ያለፈው የተጓዝሽባቸው ህይወቶችም እንደዚሁ ካንቺ አልፎ ለሌሎችም እንዳይደገም የምታደርጊውም ያደረግሽውም አስተዋጽኦዎች እንደዚሁ ፍሬ አፍርተው ለመመልከት በቅተሻል። ከዚህ በኋላም ቀጣዩ የህልምሽ እና ምናልባትም ወደፊት የፓርላማ አባል መሆነሽ ለብዙዎች ድምፅ እንደምትሆኝ ህልምሽ እንዲሳካ ምኞታችን ነው። ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ይስጥልኝ።